ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ግንቦት 2 2012 ዓ ም ዝግጅታችን ጀመረ። ግብጽ በኢትዮጵያ ላይ ስሞታ ሰምታለች፣ ለጸጥታ ጥበቃ ምክር ቤቱም ጽፋለች። ግብጽ በጻፈችው ደብዳቤ ላይ የተቀመጡ ክሶች በሙሉ መሰረተ ቢስ ናቸው። በኢትዮጵያ እይታ ሲጀመር በየትኛውም መልኩ አሁን በሚሉት መልኩ የተደረሰ ስምምነት የለም። ከመጀመሪያውም ኢትዮጵያ ግድቡን ስትጀምር ግንባታውን እንዴት ማስኬድ እንዳለባት ያስቀመጠችው አካሄድ አለ። በተለይም ደግሞ በየትኛውም በተደረጉ ውይይቶች ግድቡ ሳይሞላ ወይም ደግሞ መሙላት ሳይጀመር ይቆያል የሚል አንዳችም የተደረሰ ስምምነትም የለም እነሱ ላይ መሠረተ ቢስ የሆነ ሀሳብ ነው የሚያነሱ። አቶ አምሳሉ ትዕዛዙ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው፣ አነጋግረናቸዋል። የመጀመሪያ ውጤቱ ፖዘቲቭ ነው ሲባል ማለት ነው ያው ልጆቼም እንደኔ ፖዘቲቭ ይሆናሉ የሚል ጥርጣሬ ነበረኝ። በተለይ ትንሹ ገና ዘጠኝ ወር ነበረው። ዘጠኝ ወር ነው፣ ጡት ነው የሚጠባ፣ ፎርሙላ ምናምን አይወድም። አብረን ነው የምንተኘው። እኔ እችለዋለሁኝ ግን እሱን ምንድን ነው የማደርገው እያልኩ በጣም ነበረ የሚጨነቀው። እንደገና በልጆች ላይ ሲመጣ ደግሞ እንዴት እንደሚገለጽ ስሜቱ አላውቅም። እኔ ላይ ቢሆን ያልኩኝ፣ አሁንም ደግሜ እኔ ላይ ቢሆን እሷ ባትሆን፣ እሷን ባያማድ ከኮሮና ቫይረስ ያገገሙ እናቶች ናቸው። እናቶች ቀን እንግዳ አድርገናቸዋል። ጤና ይስጥልኝ፣ እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሀዱ ራዲዮ 94 ነጥብ 3 ላይ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና ዜና እናስቀድም። ጤናስጥልኝ እንደምናመሻችሁ፣ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በኢትዮጵያ በትላንትናው ዕለት በኮቪድ-19 ሳቢያ የአንድ ሰው ሕይወት ማለፉን የኢትዮጵያ ጤና ሚኒስቴር አስታወቀ። ባለፉት 24 ሰዓታት ውስጥ ባደረገው የጤና ምርመራም 29 ሰዎች ለቫይረሱ መጋለጣቸውን ማረጋገጡን የጤና ሚኒስቴር ያወጣው መግለጫ ጨምሮ አስታውቋል። የኮቪድ-19 ወረርሽኝ ዳግም ሊያገረሽ ይችላል ስትል ደቡብ ኮሪያ ዛሬ አስጠነቀቀች። ፈጽሞ እስኪያበቃ ድረስ አበቃ ማለት አንችልም ያሉት የደቡብ ኮሪያው ፕሬዚዳንት ሙንጄ ኢን ናቸው በዛሬው ዕለት ለህዝባቸው ባሰሙት ንግግር ይህ የፕሬዝዳንቱ አስተያየት የተሰማው በዚያች ሀገር የወረርሽኙን መዛመት ለመቆጣጠር የተወሰደው እርምጃ አመርቂ ውጤት ካስመዘገበ እና ወረርሽኙ ጋብ ማለቱን ተከትሎም ተዘግተው የነበሩ ድርጅቶች፣ መጠጥ ቤቶችና የዳንስ ክበቦችን ጨምሮ መከፈት እንደጀመሩ ነው። ለወረርሽኙ ዳግም ማገርሸት መነሻ ሳይሆኑ እንዳልቀሩ በተጠረጠሩ ሰዎች ባለፈው ሳምንት የተጎበኙ የምሽት ክበባት ለበሽታው መዛመት አመቺ ሁኔታ ፈጥረዋል በሚል ደቡብ ኮሪያ ከፍታቸው የነበሩትን በዋና ከተማይቱ የሚገኙ ቁጥራቸው ከ2ሺ አንድ መቶ በላይ የሚሆኑ መጠጥ ቤቶችና የምሽት ክበባት መልሳ ዘግታለች። አዲስ ከተጋለጡት ሰዎችም አብዛኞቹ እነኚህን ክበቦች ሲያዘወትር ከነበረ ለቫይረሱ መጋለጡም በምርመራ ከተረጋገጠው የ29 ዓመቱ ወጣትና ከእርሱ ጋር ንክኪ ከነበራቸው ሌሎች ጋር ንክኪ ያደረጉ መሆናቸውን በክትትል ማወቅ መቻሉም ተገልጠዋል። በሌላ በኩል ደቡብ ኮሪያ ተዘግተው የቆዩ ትምህርት ቤቶችን በመጪው ሳምንት ለመክፈት እቅድ ይዛ የነበረች ቢሆንም ይህን አሁን የተከሰተውን የወረርሽኙን ሽኙን ማገርሸት አዝማሚያ ተከትሎ ግን ይበልጥ ጠለቅ ያለ ምርመራ እስኪካሄድና ውጤቱም እስኪለይ ድረስ እቅዱ ለጊዜው የሚሰረዝ መሆኑን ባለስልጣናት አመልክተዋል። በኮሮና ቫይረስ ዓለም አቀፍ ወረርሽኝ ሳቢያ በከፍተኛ ደረጃ በመጨመር በዩናይት ስቴትስ ባለፉት ጥቂት ወራት ዕድሜ ውስጥ ቁጥራቸው 14.7 በመቶ የሚሆኑ ሰዎች ስራቸውን ለማጣት ቢዳረጉም ያ አሃዝ ክፉኛ የተጎዳው የዓለማችን ግዙፉ ኢኮኖሚ ዳግም ማንሰራራት እስኪ ጀምር ድረስ ከመቶ 25 እጁ ይህም ማለት ከእያንዳንዱ አራት ሰው አንድ ሰው ስራውን ሊያጣ ከሚችልበት ደረጃ ይደርሳል ብለው እንደሚገምቱ የዋይት ሀውስ ባለስልጣናት ዛሬ ይፋ አደረጉ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዩናይት ስቴትስ ጋር የእስረኞች ልውውጥ ለማድረግ ዝግጁ መሆኗንና በቅድሚያ ግን የዩናይት ስቴትስ ባለስልጣናት የሚሰጡትን ምላሽ መስማት የምትሻ መሆኗን ኢራን አስታወቀች። ኮቪድ-19 ሊያስከትል የሚችለውን አደጋ ምክንያት በማድረግ ሁለቱም ሀገሮች የእስረኞች ልውውጥ ለማድረግ ፍላጎት እንዳላቸው አመልክተዋል። ኢራን በወረርሽኙ ክፉኛ ከተጠቁት ሀገሮች ውስጥ አንዷ ስትሆን ዩናይት ስቴትስ ደግሞ ለቫይረሱ በተጋለጡ ሰዎች ብዛት በዓለም ከመጀመሪያው ደረጃ ላይ ትገኛለች። ፕሬዚዳንት ትራምፕ የኮሮና ቫይረስን መዛመት ለመቆጣጠር ያደረጉት ስራ ፍጹም የተዘበራረቅና ጥፋት ያስከተለ ነበር ሲሉ የቀድሞ የዩናይት ስቴትስ ፕሬዚዳንት ባራክ ኦባማ ተናገሩ። ኦባማ ከቀድሞ የዋይት ሀውስ ሰራተኞች ጋር በጋራ ባደረጉት የስልክ ልውውጥ ወቅት ሲናገሩ፣ እኔ ከዚህ ምን ላተርፍ እችላለሁ? የቀረው ሁሉ የፈለገውን ሊሆን ይችላል፣ እኔ ግድ የለኝም የሚል አስተሳሰብ መንግስታችንን ሲያስተዳድር፣ ውጤቱ ፍጹም ዘብርቅርቅና ውድመት ያስከተለ ነው የሚሆነው ሲሉ ተችተዋል። በሌላ የኮሮና ቫይረስ ወረርሽኝ ዜና ከዩናይት ስቴትስ ግዛቶች በሙሉ ክፉኛ የተጠቃችው የኒውዮርክ ክፍለ ግዛት በትላንትናው እለት ሶስት ህጻናት በዚሁ ህመም ሳቢያ ለህልፈት መዳረጋቸውና ሌሎች ሰባ ህጻናት ደግሞ ለቫይረሱ መጋለጣቸው በምርመራ መረጋገጡን ይፋ አድርጋለች። ከዚህ ቀደም ህጻናት ለቫይረሱ ብዙም እንደማይጋለጡ ተደርጎ ቢታሰብም በቅርቡ እየታዩ የመጡ ሁኔታዎች ግን ያን የቀደመ እሳቤ ጥያቄ ውስጥ አስገብተውታል። በመጨረሻም የእናቶች ቀን ዜና በዛሬው ዕለት በመከበር ላይ ያለው የእናቶች ቀን ይበልጥ ጥበበኝነትን የጠየቀና በርቀት እንዲከበር የሚያስገደደ የእናቶች ቀን ሆኖ መዋሉ እየተዘገበ ነው። ጥልቅ ፍቅርና አስተዋይነትን ግድ ብሏልም ተብሎለታል። ማህበራዊ ፈገግታን ወይም አካላዊ መራራቅን ባስገደደው ኮቪድ-19 ሳቢያ ከቤት ሳይወጡ ዓለምን እንደማዳረስ ማዳረስ የተባለ አቀራረብና መላ እንዲዘይዱ የጋበዘም ይመስላል። ጣፋጭ ምግቦችን ሰርቶ ከጎረቤት ካሉ እናቶች ደጃፍ ማድረስ የሁለት ሜትር ርቀቱን ጠብቆ የጓሮ አትክልት ስፍራን ማዘጋጀት። አንዳንዶችም ከሰፊ ሜዳ ላይ ተራርቆ በመቀመጥ የሚከናወን የምሳ ግብዣ ስነ ስርዓት አቅደዋል። አንዳንድ የህክምና ተቋማትም ታመው በህክምና በመረዳት ላይ ላሉ እናቶች በታዘዘው መሰረት ራሳቸውን ከቤታቸው ገድበው ከሚገኙ ቤተሰቦቻቸው የእንኳን አደረሰሽ መልካም ምኞቶችን በመቅረጽ ለማሰማት ማሰባቸውን ይፋ አድርገዋል። የተለየ ጊዜ ግድ ያለው የተለየ ሁኔታ። ለእናቶች በሙሉ መልካም ቀን ይሁንላችሁ። አድማጮች፣ ዜናው አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ሚያዝያ 2 2012 ዓ ም ምሽት ፕሮግራም ነው። አድማጮች የኮሮና ቫይረስ ስርጭትን ለመግታት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በፌስቡክ ላይቭ ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ቀዳሚው መሰናዶ እንለፍ። የኢትዮጵያ ሕዳሴ ግድብ ኢትዮጵያ ታላቁ ህዳሴ ግድብን ከስምምነት በፊት ለመሙላት ማቀዷ ለአካባቢው ሰላምና ጸጥታ አደጋ አለው። ግብጽም ጨርሶ የምትታገሰው ጉዳይ አይደለም። በመሆኑም ዓለም አቀፉ ማህበረሰብ ኢትዮጵያን ያስቁምልን የዋሽንግተኑን የስምምነት ሰነድም እንድትቀበል ጫና ያሳድርልን ሲሉ የግብፅ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ፕሬዝዳንት ባለፈው ሳምንት ማብቂያ አካባቢ የአቤቱታ ደብዳቤ አስገብተዋል። ኢትዮጵያን በአደናቃፊነትና በውዥንብር ፈጣሪነትም ከሰዋል። በሌላ በኩል ደግሞ ግብጽ ኢትዮጵያ ላይ ያሰማችው ክስ መሰረተ ቢስ ነው ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ አምሳሉ ትዕዛዙ ለቪኦኤ ተናግረዋል። ሰለሞን አባተ አነጋግሯቸዋል። ቃለ ምልልሳቸው ቀጥሎ ይቀርባል። ቃል አቀባዩ አቶ አምሳሉ ትዕዛዙ አብረውኝ ናቸው። በስቱዲዮ ቪርቹዋል ስቱዲዮ ነው። እሳቸውን በቢሮቸው እኔ በቤት የሆነን ነው እየተነጋገርን ያለ ነው። አቶ አምሳሉ ትዕዛዙ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ፣ እጅግ በጣም አድርጌ ያመሰግናለሁ። ለጊዜው ጤና ይስጥልኝ። እንደምን ዋለ፣ እንደምን አመሽው። ጤና ይስጥልኝ ሰለሞን፣ እንደምን አመሽህ፣ እንደምን ዋልክ። አመሰግናለሁ፣ እግዚአብሔር ይመስገን። እኔም አመሰግናለሁኝ። እንግዲህ አቶ አምሳሉ፣ ያለፈው አብ ደብዳቤ ሳሚ ሹክሪ የግብፅ የውጭ ጉዳይ ሚኒስትር ለስቬን ጆርገንሰን የጸጥታ ጥበቃ ምክር ቤቱ ፕሬዚደንት የጻፉት ደብዳቤ የሚጀምረው ለግብፅ እጅግ የበረቱ መዘዞች ሊኖራቸው ስለሚችል ከታላቁ ህዳሴ ግድብ ጋር የተያያዙ የአሁን ጉዳዮችን አስመልክቶ አቤቱታ ወደ እርስዎ ለማቅረብ ነው ይህንን ደብዳቤ የምጽፍልዎ፣ በሚል አረፍተ ነገር ነው ደብዳቤያቸው የሚጀምረው። እናም ከዚያ በኋላ የኢትዮጵያ መንግስት የህዳሴ ግድብን ውሃ ከፊታችን ሐምሌ ጀምሮ መሙላት እንደሚጀምር ወይም ለመጀመር መወሰኑን አስመልክቶ ዝርዝር ጉዳዮችን ያስቀምጡና ስምምነት ላይ ሳይደረስ ኢትዮጵያ እጆቿን እንድትሰበሰብ አድርጉልን የሚል ነው ደብዳቤው። ለመሆኑ የኢትዮጵያ መንግስት ይህንን ደብዳቤ እንዴት ነው የሚመለከተው? ምን እንቅስቃሴዎች እያደረገ ነው በአሁኑ ጊዜ አቶ አምሳ? አመሰግናለሁ አቶ ሰለሞን፣ አንተም እንዳነሳኸው የግብፅ መንግስት በግብፅ የውጭ ጉዳይ ሚኒስትር አቶ ሳሚ ሽኩሪ አማካኝነት ለጸጥታው ምክር ቤት ቅድም የነሳቸውን ዋና ነጥቦች ግምት ውስጥ ያስገባ ኢትዮጵያ የህዳሴ ግድቡን ወደ መሙላት ደረጃ ስለደረሰች ይህ ከመሙላቱ በፊት ሐምሌ ላይ መሙላት ትጀምራለች ነው የሚለው ደብዳቤው። አንተም እንዳየኸው ወደ መሙላት ከመግባቷ በፊት ስምምነት ላይ መድረስ አለበትና ወደ መሙላት እንዳትገባ ሊያስቆም ግልን ይገባል የሚል አይነት ይዘት ያለው የክስ ደብዳቤ አስገብቷል። እንግዲህ ደብዳቤውን እኛም ተመልክተነዋል። ወደ ደብዳቤው ከመግባቴ በፊት ምናልባት አንዳንድ መረጃዎችን ለመስጠት ያህል የኢትዮጵያ መንግስት በደብዳቤው ተንተርሶ ምን እየሰራ ነው የሚሉና ሌሎች ወደዛ ውስጥ ከመግባቴ በፊት አንዳንድ ነገሮችን በአነሳ ምናልባት ሰለሞን ትፈቅድልኝ ከሆነ ወደዛ ብገባ አመሰግናለሁ። እንግዲህ ሰለሞን መላው ዓለምም የኢትዮጵያ ሕዝብም እንደሚያውቀው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከዛሬ ዘጠኝ ዓመት በፊት በፈረንጆቹ አቆጣጠር በ2011 አፕሪል ወር መጀመሪያ ወይም ደግሞ በእኛ በኢትዮጵያን አቆጣጠር በ2 አራት ዓመተ ምህረት በመጋቢት ወር መጨረሻ በይፋ ግንባታው ከተበሰረ እና ከተጀመረ ጊዜ አንስቶ በኢትዮጵያና ከሚመለከታቸው በተለይም ደግሞ ከሶስቱ አገራት ጋር በርካታ ውይይቶች ሲደረጉ ነው የቆዩት። ላለፉት ዘጠኝ ሶስቱ ሀገሮች የሚሏቸው ኢትዮጵያን፣ ሱዳንና ግብፅ ነው ትክክል። በኢትዮጵያ፣ በሱዳንና በግብፅ መካከል በግድቡ ዙሪያ በርካታ የሶስትዮሽ ውይይቶች ሲደረጉ ቆይተዋል። ውይይቶቹ በሶስቱ ሀገራት በመሪዎቹ ደረጃም ጭምር፣ በሶስቱ ሀገራት የውጭ ጉዳይ ሚኒስትሮች፣ በሶስቱ ሀገራት የውሃ ሀብት ሚኒስትሮች፣ አንዳንዴም የደህንነት ተቋሞቻቸው ጭምር፣ በሶስቱ ሀገራት በተወጣጡ የቴክኒክ ባለሙያዎች ቡድን ጭምር በርካታ ውይይቶች ተደርገዋል። በውይይቶችም በርካታ አበረታች ውጤቶች ተገኝተዋል። ኢትዮጵያም በእያንዳንዱ ሲደረጉ በነበሩ ውይይቶች ገንቢ ሚና ተጫውታለች። ውጤቶቹም በእውነቱ ለመናገር እስካሁን ድረስ ለተጓዝንባቸውና ግድቡን እየገነባን እንድንደርስ እንዳደረግነው ስራ የራሳቸውን በርካታ አስተዋጽኦ ያደረጉበት ሁኔታ ነው ያለው። ውይይቶችን ተከትለው በግድቡ ዙሪያ የሚካሄዱ የተለያዩ ጥናቶች ዓለም አቀፍ ደረጃቸውን የጠበቁ ጥናቶች እንዲካሄዱ የተደረጉበት ሁኔታ አለው። በጥናቶቹ የቀረቡ ምክር ሀሳቦችም እየተካተቱ ግንባታው አሁን በደረሰበት ደረጃ የቀጠለበት ሁኔታ ነው ያለው። ውይይቶቹ አሁንም በርካታ ስምምነቶች ከመድረሳቸውና ውጤት ከማስገኘታቸው ውስጥ በተለይ የሚጠቀሰው በ2015 ዓ ምት በሶስቱ አገሮች መካከል የመርሆች መግለጫ ስምምነት ወይም ደግሞ ዲክላሬሽን ኦፍ ፕሪንስፕልስ ተብሎ የሚታወቀውን ስምምነት ማድረስ ያስቻሉ ስምምነቶች ሁሉ የተደረሱበት ሁኔታ ነው ያለው እና ትክክል ነው ሰለሞን። ስለዚህ ግድቡ ከተጀመረ ጊዜ ጀምሮ ኢትዮጵያ በአባይ ወንዝ ላይ ያገባኛል የሚሉ አካላትን ጭምር በተለይም እንዳልኩ ሶስቱ ሀገራት በርካታ ውይቶችን ያደረጉበት እና በርካታ ውጤቶች የተገኙበት በርካታ ስራዎች የተሰሩበት ሁኔታ ነው የነበረው። የኢትዮጵያ አቋም ይታወቃል፣ ግልጽ ነው ፍትሐዊና ምክንያታዊ የሆነ የውሃ አጠቃቀም ይኑር የሚል ነው። እንደምታውቀው ሰለሞን ኢትዮጵያ ግድቡን እየገነባችው ያለችው ያለባትን ከፍተኛ የሆነ የኃይል እጥረት ችግር ለመቅረፍ ነው። እንግዲህ እንደምታውቀው በአሁኑ ሰዓት አብዛኛው የኢትዮጵያ ሕዝብ ከተማውንም ጨምሮ ገጠሩ ምንም አይነት የመብራት የማግኘት እድል አልገጠመውም። ስለዚህ የምንገነባው ይሄ ታላቅ ህዳሴ ግድብ ግንባታ ያለብንን ከፍተኛ ሆነ የኃይል እጥረት የሚቀርፍልን ለልማታችንም ሆነ ለማንኛውም ነገር በከፍተኛ ሁኔታ ትርጉም ያለው ውጤት የሚያመጣና ለሀገራችን በጣም በጣም ከፍተኛ ዋጋ የሚሰጠው የህዝብ ፕሮጀክት ነው። ምንም በነገራችን ላይ ፕሬዚደንት ሳህለወርቅ ዘውዴ ባለፈው የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ንግግር ባደረጉት ጊዜ አንስተው ነበር ይሄንን ጉዳይ እና ከኢትዮጵያ ሕዝብ ከሰባ ከመቶ በላይ ኤሌክትሪክ ኃይል እንደማያገኝ ጠቁመው ነበረ። ትክክል ነው አቶ ሰለሞን እኔም ለመግለጽ የሞከሩት እሱ ነው። አሁን ባለው ተጨባጭ ሁኔታ ዋና ዋና ከተሞቻችንን ጨምሮ በመላ ሀገሪቱ የሚገኘው የህብረተሰብ ክፍላችን በቂ የሆነ የኃይል አቅርቦት አያገኝም። ይሄ በየትኛውም የዓለም መመዘኛ አገራችን ዝቅተኛ የሆነ የኃይል አቅርቦት ከሚያደርጉ ሀገሮች ውስጥ ነው የምትመደበው። ይህ ማለት በሀገራችን ላይ የሚኖረው በልማት የምንበለው በህዝቦች ፍላጎት፣ የኃይል ፍላጎት ላይ ከፍተኛ እንድምታ ያለው ፕሮጀክት ስለሆነ እንዲያው ስለፈለግንና መገንባት ስላለብን የምንገነባው ሳይሆን ምንም አይነት አማራጭ ሌላ የተሻለ አማራጭ ከማጣት የተነሳ ይሄ ያለብንን የኃይል ክፍተት የሚሞላልን ከመሆኑ አንጻር ተያይዞ ወሳኝና ትልቅ ትርጉም ያለው ፕሮጀክት ስለሆነ ነው። አቶ ሰለሞን፣ እየተገነባ ያለው ለቅንጦት የሚገነባ ግንባታ አይደለም። ለዚህም ነው ሁላችንም እንደምናውቀው እያንዳንዱ የኢትዮጵያ ህዝብ ከገጠር እስከ ከተማ ከምሁር እስከ ተራው ህዝባችን ለዚህ ግንባታ ያለ የሌለ ኃይሉን በገንዘብ፣ በእውቀት በማንኛውም መልኩ ድጋፍ እያደረገ የሚገኘው እና እስካሁን ድረስ በከፍተኛ ሁኔታ ነው በከፍተኛ የህዝብ ተሳትፎና እርዳታ ነው እየተገነባ ያለው እና ይህ ማለት ለቅንጦት የሚገነባ ግድብ ሳይሆን የተደቀነብንን የኃይል አቅርቦት ችግር በጽኑ መሰረት የሚቀይር ስለሆነ በህዝቡም ዘንድ ይህ እምነት ስላለ ነው እየተገነባ ያለው። ሰለሞን እና ምንም አማራጭ የለንም ይህን ፕሮጀክት ከመገንባትና ይህን ፍላጎታችን ከመሙላት ውጭ ማለት ነው አቶ አምሳሉ ወደ መጀመሪያው ጥያቄ ልመለስና ኢትዮጵያ ግድቡን የፊታችን ሐምሌ ለመሙላት መጀመሯን የሚጠቅሱት ሳሜ ሹቅሪ ከግርጌ ሀገሮች ጋር ስምምነት ላይ ከመደረሱ በፊት እንደሆነ ይህን ለማድረግ እየተንቀሳቀሰችው ያለችው ከተፋሰሱ ሀገሮች የትብብር መንፈስ ጋር አብሮ የማይሄድ እንቅስቃሴ መሆኑን ሁሉም የሚገዙበትን ግድቡን የመሙላት ደንቦች የሚጥስ እንደሆነ የኢትዮጵያ እንቅስቃሴ እና ኢትዮጵያ ደግሞ ዓለም አቀፍ ግዴታዎቿንም እየጣሰች ነው ሲሉ ነው የሚከሱት። እንደውም ትንሽ ወረድ ብለው ደግሞ ይሄ እንቅስ በእጅጉ ስለሚጎዳ ግብጽ ሙሉ በሙሉ የምትታገሰው አድራጎት አይሆንም ብለዋል። ሆሊ ኢንቶለራብል ቱ ኢጅፕት ነው የሚለው ደብዳቤ ቃል በቃል ለመግለጽ ያህል ነው። የእንግሊዝኛው አረግ የተጠቀምኩት። እና ኢትዮጵያ በአሁኑ ጊዜ ግብፅ ባስቀመጠችው ክስ ላይ የተቀመጡትን ነጥቦች እንዴት ነው የምትመለከተው፣ የክስ ነጥቦች እና ምን እያደረገች ነው? ግብጽ በጻፈችው ደብዳቤ ላይ የተቀመጡ ክሶች በሙሉ መሰረተ ቢስ ናቸው። በኢትዮጵያ እይታ ሲጀመር በየትኛውም መልኩ አሁን በሚሉት መልኩ የተደረሰ ስምምነት የለም። ከመጀመሪያውም ኢትዮጵያ ግድቡን ስትጀምር ግንባታውን እንዴት ማስኬድ እንዳለባት ያስቀመጠችው አካሄድ አለ። በተለይም ደግሞ በየትኛውም በተደረጉ ውይይቶች ግድቡ ሳይሞላ ወይም ደግሞ መሙላት ሳይጀመር ይቆያል የሚል አንዳችም የተደረሰ ስምምነትም የለም። እነሱ ላይ ዝም ብሎ መሰረተ ቢስ የሆነ ሀሳብ ነው የሚያነሱት እና ምንም አይነት ይህንን የሚያሳይ የተደረሰ ስምምነት የለም። ሲጀመር እኛ ግንባታው የሚገነባው ዝም ብሎ ተገንብቶ ለመቀመጥ ሳይሆን ውሃ ይዞ ቅድም ያልኩህን አላማ ከግብ ለማድረስ ነው፣ አይን ለማምረት ነው። ስለዚህ እነሱ የሚያነሱት ክስ ምንም አይነት ተቀባይነት የሌለው መሰረተ ቢስ ክስ ነው ማለት ነው። የኢትዮጵያን የመልማት ፍላጎት ግምት ውስጥ ያላስገባ በእያንዳንዱ በተደረጉ ውይይቶች ላይ ያልተደረሱ ስምምነቶችን በሙሉ ያካተተና በኢትዮጵያ በኩል ምንም አይነት ተቀባይነት የሌለው መሰረተ ቢስ ክስ ነው የቀረበው። አሁን ብቻ አይደለም እንደዚህ አይነት እንትን ሲያቀርቡ ይሄ ምንም የሚያስደንቅ አይደለም። ላለፉት ዘጠኝ ዓመታት በተደረጉ የሶስትዮሽ ውይይቶች ሶስቱ ሀገሮች ከደረሱት ስምምነት ውጭ ያንን የደረሱትን ስምምነት ያላገናዘበ የተለያዩ መግለጫዎችን ሲሰጡ ነው የነበረው። በየመሃሉ ሶስቱ ሀገሮች ቁጭ ብለው የደረሱበትንና ግምት ውስጥ ያላስገባ መግለጫዎችን ነው የሚሰጡ የነበረው ሲደረጉ የነበሩ ውይይቶች በሙሉ አልጋ ባልጋ አልነበሩም። ሰለሞን፣ በጣም ውጣ ውረድ የበዛባቸው ግብጾች ሲፈልጉ በፈለጉ ሰዓት ያልሆነ ነገር የሚያስገቡበት፣ አንዳንዴ ገና ውይይቱ እየተካሄደ አቋርጠው ለሌሎች ሀገሮች የሚሄዱበት፣ መረጃውን አሳልፎ የሚሰጡበት፣ በርካታ አላስፈላጊ ድርጊቶች ነው ሲያደርጉ የኖሩ እና ይሄ አሁን ያቀረቡት ክስ መሰረተ ቢስ የሆነ በኢትዮጵያ በኩል ተቀባይነት የሌለው የኢትዮጵያን ጥቅም ያላገናዘበ እያንዳንዱ እንግዲህ አንተም እንዳልከው ወደ አስራ ሰባት ገጽ ያለው ሰነድ ነው። ለጸጥታው ምክር ቤት የወቅቱ ሊቀመንበር የቀረበው ከተያያዙ ሰነዶቹ ጋር ማለት ከተያያዙ ሰነዶች ጋር ሁለቱ ገጽ ደብዳቤ በውጭ ጉዳይ ሚኒስትሩ ሳሚ ሽኩር የተፈረመ ወደ 13 ገጽ ኤድ መሞሪያል ሁለት ገጽ ኤክስኪቲቭ ሳምሪ ያለበት አንድ ገጽ በተባበሩት መንግስታት የግብጽ ቋሚ መልክተኛ ለተመድ ያቀረቡበትና አንዱ ገጹ ደግሞ የወቅቱ የተባበሩት መንግስታት የጸጥታው ምክር ቤት ሊቀመንበር ለምክር ቤቱ አባል ሀገራት እንዲተላለፍ ያዘዙበት በአጠቃላይ ወደ 17 ገጽ ያለው ሰነድ ነው እና ሰነዱን ስታየው እስከ ዛሬ ድረስ ቅድም እንዳልኩ በተለይ ሶስት ሀገሮች የተወያዩበትን የደረሱበትን ስምምነት ግምት ውስጥ ያላስገባ እንግዲህ በርካታ ስምምነቶች ተደርሰው ግን ስምምነቶችን ዲና እያደረገ ነው እና እነዚያን ሁሉ ግምት ውስጥ ያላስገባና የኢትዮጵያን የመልማት ፍላጎት በተለይም ኢትዮጵያ የምታነሳቸውን የፍትሃዊና ምክንያታዊ በውሃው ላይ የመጠቀም መብትን ግምት ውስጥ ያላስገባ መሰረተ ቢስ የሆነ ክስ ነው የቀረበው እና እኔ ክሱ አግባብነት አለው የሚል እንትን የለንም። ኢትዮጵያ እንዳልከው በሰነዱ ላይ ሰነዱ ባለፈው ሜይ አንድ እንደ ፈረንጅ አቆጣጠር ወይም ደግሞ አርብለት ሚያዝያ ሶስት ነው ለጸጥታው ምክር ቤት የቀረበው ፐብሊክ ሰነድ ነው። ሰርኩሌት አድርጉልን ነው የሚለው ከንትኑ ላይ እንዳየኸው። ስለዚህ ጸጥታ ምክር ቤትም ሰርኩሌት አድርጎት አለ አባል ሀገራቱ፣ ለኢትዮጵያም ደርሷል። እኛም ሰነዱን በሚገባ እያየ ነው፣ እየተዘጋጀንበት ነው። በቅርቡ አስፈላጊው ምላሽ ለጸጥታው ምክር ቤት እናቀርባለን ማለት ነው። እና በሰነዱ ላይ የተቀመጡ ነገሮች በሙሉ እዚህ ግባ የማትላቸው እስከዛሬ ድረስ የተደረጉ ውይይቶችን እና የተደረሱ ስምምነቶችን ግምት ውስጥ ያላስገባ ዲና እያደረገ የኢትዮጵያን የመልባት ፍላጎት ግምት ውስጥ ያላስገባ የግብፅን ከዚህ በፊት የነበረና ውሃውን በብቸኝነት ለመጠቀም የሚፈልግ በተዘዋዋሪ መንገድ ከዚህ በፊት የነበሩ ኢትዮጵያ ያልተቀበለቻቸውና የማታምንባቸው ስምምነቶችን በሙሉ እንዲቀበል የሚያድርግ እጅ አዙር የሆነ ጥምዘዛ ነው የመጣውና ምንም አይነት ተቀባይነት የሌለው መሰረተ ቢስ የሆነ ሰነድ ነው ብለን ነው የምናየው። ሰለሞን፣ በነገራችን ላይ ፍትሐዊነትና የአክኗዊ አጠቃቀምን በተመለከተ ግብፅ ኢትዮጵያን ነው ተከሰው በዚህ ጉዳይ ላይ አንዳንድ ኃይለ ቃላትም አሉ፣ የሳሚ ሹክሪ ደብዳቤ ውስጥ። ግብፅ በቀና አስተሳሰብ ስትጥር ብትቆይም በኢትዮጵያ አደናቃፊነትና ውዥንብር ፈጣሪነት ምክንያት ድርድሮቹ ሊሳኩ አልቻሉም ትላለች። ቅድም ያነሷቸውም ባለፉት ዘጠኝ ዓመታት ሲደረጉ የነበሩ ድርድሮችን ዋሽንግተን ላይ በዙር ሲደረጉ የነበሩ በዚህ ዓመት የነበሩ ድርድሮችና ንግግሮችንም ጨምሮ ነው። እንግዲህ የግብፅ መንግስት የሚያነሳው ይሄንን እና ፍትሐዊና ሚዛናዊ ስምምነት ላይ ለመድረስ ግብፅ እጅግ ግዙፍ የሆነ ተለማጭነት ወይም ኮንሲደራብል ፍሌክሲቢሊቲ፣ ወሰን የሌለው ቅን መንፈስ ወይም ሊሚትለስ ጉድዊል፣ እውነተኛ የፖለቲካ ቁርጠኝነትን አሳይታለች ይላል። ኢትዮጵያም በግርጌ ሀገሮች ላይ ጉዳት ሳታደርስ ከታላቁ ህዳሴ ግድብ ኃይል እያመነጨች የልማት ግቦቿን ቅድም የገለጿቸውን ማለት ነው ማረጋገጥ እንድትችል ግብፅ የሚቻላትን ሁሉ አድርጋለች ይላል። ይሄ ቅድም እርስዎ ከተናገሩት ጋር ሙሉ በሙሉ የሚጣረስ ሀሳብ ነው። የውጭ ጉዳይ ሚኒስትር ሳሜ ሹክሪ ደብዳቤው ውስጥ የተጠቀሰው። እንዴት ነው ሊታረቁ የሚችሉት እነዚህ ሁለት ሀገሮች? ጠርዝና ጠርዝ ላይ ቆመው በመወረጃጀል መንፈስ ነው ያሉት። አንተነህ አንተነህ እሱ ነው እሱ ነው በሚባባል መንፈስ ነው ያሉት ኢትዮጵያ ይህንን የመወነጃጀል መንፈስ እንዴት ነው የምታየው? ውዴት ነው የሚያዘግመው ይህ ግንኙነት አቶ ሰለሞን? ይሄ ነው እኮ አሁን ተጨባጭ ስናደርገው ዝም ብሎ ከንግግር ባለፈ ተጨባጭ ሲደረግ ግብጾች የሚያቀርቡት ክስ መሰረተ ቢስ መሆኑን ማየት እንችላለን። አንደኛ በአባይ ወንዝ ላይ የሚመነጨውን ውሃ በብቸኝነት ማለት በሚያስችል ሁኔታ እየተጠቀሙ ያሉ ግብጾች ናቸው። ይህንን ደግሞ ዓለምም ያውቀዋል። ከዚህ በፊት የነበሩ የቅኝ ግዛት ውል ስምምነቶችን ብናያቸው ሙሉ በሙሉ ሊባል በሚችል ደረጃ ውሃው ለግብፅና ለሱዳን የሰጡ ናቸው። ኢትዮጵያና ሌሎች ሀገሮች ምንም አይነት እየተጠቀሙ አይደለም። ከዚህ ተነስተ ስታየው ግብጾች እያቀረቡት ያለው በምክንያታዊና በፍትሐዊነት እንጠቀም የሚለው እንትን ሆድ ሲያውቅ ድሮ ማታ ነው፣ ምንም አይነት ተቀባይነት የሌለው ነገር ነው ያለው። እኛ ኮ ምንም እየተጠቀምን አይደለም ሰላሞን ምንም አይነት በአባይ ላይ እስካሁን ባለው ሁኔታ አባይ የሚያመነጨው ነው እንግዲህ 86 በመቶ የሚሆነው ውሃው የሚመነጨው ከኢትዮጵያ ነው። ኢትዮጵያ ውሃው ሲፈስ ከማየት ያለፈ ምንም አይነት ጥቅም እየተጠቀመችበት አይደለም። ይሄ ደግሞ ይታወቃል። ይሄ በይፋ እየታወቀ ነው። እንግዲህ ግብጾች ኢትዮጵያን እየወነጀሉ ያለው እና ክሱ በምንም አይነት ተአማንነት የሌለው ነው። እኛ እኮ ነን በሀብታችን ላይ በእኛ ሀብት በእኛ ሀገር ላይ ከሚነሳው ሀብት ሀብታችን የእኛም ቢሆን በወንዙ የመጠቀም መብትም ቢኖረን ነገር ግን ወንዙ ድንበር ተሻጋሪ እንደመሆኑ ሌሎች አገሮችም በጉዳዩ ላይ የእኛን ሀሳብ እንዲጋሩን እንዲያዩት ብለን እኮ ለውይይት የጠራናቸውም እኛ ነን። እና በርካታ ቅድም የነገርኩ የውይይት መድረኮችም የተዘጋጁት በኢትዮጵያ ጋባዥነት ነው። እና ይሄ ቅንነት የጎደለው ነው። በእውነት ግብጾች የሚያቀርቡት ሀሳብ ቅንነት የጎደለው፣ መሬት ላይ ያለውን ተጨባጭ ሁኔታ የማያሳይ ስለሆነ እኔ ያንን ዝም ብለን ወደ በእውነት ልንወስደው የምንችለው ጉዳይ አይደለም። ግብጾች በማንኛውም በሚደረገው ውይይት በሂደት ላይ በነበረው ውይይት የሚሰጡት መግለጫ ከዚህ የሚጠረስ ነው። ለምሳሌ ተስማምተህ በጋራም መስራት እንዳለብን እንትን ብለው ግን ለሚዲያዎችና ሌላ ሲሰጡት የነበረው እንትን አግባብ ያልሆነ ነው እና ከግብጾች ሲሰሩት ከነበረው ጋር ተነስተ ስናየው ዛሬም የቀረበው ሰነድ ለይስሙላና ዝም ብሎ በአፍ የሚነገር ነው እንጂ በተጨባጭ መሬት ላይ የሌለ እውነታ ስለሆነ ነው በኢትዮጵያ በኩል ምንም ተቀባይነት የለውም የምንለው። አቶ ሰለማ አቶ አምሳሉ እስቲ ወደ ሌላ ጥያቄ ልመለስና እና ግብጽ ይሄንን ማመልከቻ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ስታስገባ ቅድም ያነሱትን የ28 ዓመተ ምሕረቱን የካርቱም የመርሆች መግለጫ የሚባለውን ስምምነት ኢትዮጵያ ጥሳለች፣ እሱንም እያከበረች አደለችም እያለች ነው እየከሰሰች ያለችው። እና ወደ ጸጥታ ጥበቃ ምክር ቤት መሄድ ማለት ምን ማለት ነው? በዚያ የመርሆች መግለጫ ላይ በተጠቀሰው መሰረት አደራዳሪ እየጠየቀች ነው፣ ጣልቃ እንዲገባ ሌላ አካል እየጠየቀች ነው። እንዴት ነው የምትገነዘቡት እናንተ ወይስ ደግሞ እዚህ ላይ እንደተጠቀሰው ጨርሶ ሙሉ በሙሉ ልትታገሰው የምትችል ጉዳይ አይደለም እንደምትለውና አልፎ አልፎ ከግብፅ ፖለቲከኞችም እንደሚሰማው ወደ ኃይል የመሄድ አዝማሚያም የሚጠቁም ነው ብላችሁ ታስባላችሁ? እንግዲህ እኛ መቼም ይሄ ቴክኒካል ጉዳይ ስለሆነ ቴክኒካል ውይይት ተደርጎ ስምምነት ይደረሳል የሚል አቋም ነው ያለው በኢትዮጵያ በኩል። ሲጀመር እንደዚህ አይነት ጉዳዮች ሊፈቱ የሚችሉት በሶስቱ አገሮች በሚደረግ ውይይት ብቻ ነው ሊፈታ የሚችለው አቶ ሰለሞን የቴክኒክ ጉዳይ ነው። የቴክኒክ ጉዳይ ደግሞ ባለ ጉዳዮቹ ሶስቱ ሀገራት ናቸው። ሶስቱ ሀገራት ናቸው ቁጭ ብለው ሊፈቱት የሚችሉት። የሁለት ሺህ ስምንት ስምምነት ያልከው ሲጀመር እነሱ ነው የጣሱት ስምምነቱን። የተለያዩ አማራጮችን አስቀምጧል። እንዴት ነው ስምምነቱ ተፈጻሚ የሚሆነው የሚሉ ቅደም ተከተሎችን አስቀምጧል። ውይይቱ ከተጠናቀቀ በኋላ ወደየት ሊቀርብ ይችላል የሚሉ አማራጮችን ሁሉ በግልጽ አስቀምጧል። እነዚህ የተቀመጡ አማራጮች ደግሞ ተግባራዊ የሚሆኑት በሶስቱ ሀገሮች ስምምነት ነው። ነገር ግን ግብጾች ይህንን ሳይጠብቁ ዩኒላተራሊ ወይም ደግሞ የብቻቸውን ወደ ተለያየ አካል እያቀረቡት ነው ያሉ አንድ ጊዜ ወደ አረብ ሊግ ሲወስዱት ያለ፣ ሌላ ጊዜ አሜሪካኖች ጣልቃ ሲሉት ያለ፣ አሁን ደግሞ ወደ ጸጥታው ምክር ቤት የወሰዱበት ሁኔታ አለ። ይሄ በመርሆዎች መግለጫ ተብሎ በተቀመጠው መርህ ላይ በግልጽ የተቀመጠ ነው፣ ማንም ሀገር ወደዚህ መሄድ እንደማይችል፣ መሄድ የሚችለው በጋራ ሶስቱ ወደ የትኛው እንሄድ ብለው ሲስማሙ ብቻ ነው መሄድ የሚችሉት እና አሸማጋይ ጣልቃ እንዲገባ ሲጠይቁ ወይም ሲፈልጉ ማለት ስምምነት ላይ ሲደርሱ ወደ የት እንሂድ የሚለውን ሶስቱ ሀገሮች ሲስማሙ ነው። አንዱ አሸማጋይ ሊሆን ይችላል። ወይም ደግሞ የመጨረሻ ውሳኔያቸውን የቴክኒክ ኮሚቴ የሚያቀርበው ለመሪዎቹ ሊያቀርቡ ይችላል። መሪዎቹ የሚሰጡ ውሳኔ ሊሰጡ ይችላል። የተለያዩ የተቀመጡ አማራጮች አሉ። ብቻ ምንድን ነው ሊሆን የሚችል ሶስተኛ ወገን ጣልቃ እንዲገባ ከሶስቱ አንዱ መጠየቅ አይችልም አይችልም። ሶስቱ ተስማምተው ሲስማሙ ነው ወደዛ መሰደድ የሚችሉት። ሰለሞን ስለዚህ ይህንን ከዚህም ካየው እየጣሱ ያሉት የምንል ለዚህ ነው። እኔ ብዙ ቴክኒካል ውስጥ መግባት ስላልፈለኩ ነው እንደዛ እያልኩ ያለው ሰለሞን ማናቸውንም ስምምነቶችን እየጣሱ ያሉት እነሱ ናቸው። እንዳይኸው በደብዳቤ በግልጽ እንደተቀመጠው ውሃ መሙላት እንዳይጀምሩ የሚል ነው። ውሃ መሙላት እንዳይጀምሩ ጸጥታ ምክር ቤት እንዳይመለከታቸው አካላት በኢትዮጵያ ላይ ጫና እንዲፈጥሩ የሚል ነው ይሄ እኛ ባስቀመጥ ነው መንገድ ውሃውን እንሞላለን። ምንም የቴክኒክ ጉዳይ ስለሆነ ውሃው በመሙላቱ የሚያመጣው ተጽዕኖ የለም። ስለዚህ እኛ ባስቀመጥ ነው መሰረት በቅርቡ ውሃው ይሞላል። በግልጽ አለቆች የውሃ ሀብት ሚኒስትሩ በቅርቡ መግለጫ እንደሰጡት ዘጠነኛ አመቱ ሲከበር አሁን ባለው ሁኔታ የሚጎዳው ስላይ ብላም ላይ የሚያደርሰው ፈጽሞ አይኖርም። ግብጾቹ ወደ ጦርነት ወደ ድላ ይገባሉ የሚል እምነት የለንም። ምክንያቱም ወደዛ የሚያስገባ ነገር የለውም። አቶ ሰለሞን የቴክኒክ ጉዳይ ነው ቁጭ ብሎ በመነጋገር ሊፈታ የሚችል ጉዳይ እንጂ ወደዚህ የሚያደርስ ወደዚህ ደረጃ የሚያደርስ ነገር በፍጹም ይኖራል ብለን አናስብም በኛ በኩል። አቶ ሰለሞን መቼም ከቃላቱና ይሄ ደብዳቤ ከተጻፈለት አድራሻ በመነሳት ነው ይሄንን ጥያቄ ለማንሳት የተገደድኩት ምን ታስባላችሁ በኢትዮጵያ በኩል የሚል ጥያቄ ለማንሳት የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ከስሙ እንደምንገነዘበው የጸጥታ ጥበቃ ምክር ቤት ነው። ግብፅ እዚህ ላይ ለአካባቢያዊ ጸጥታ ጭምር አደጋ ሊሆን የሚችል እንቅስቃሴ ነው የኢትዮጵያ እንቅስቃሴ የሚል ሀረግ የሚል መልእክት ስላስገባች ነው ይህንን ጥያቄ ለማንሳት የተገደድኩት። በዚህ ጉዳይ ላይ የኢትዮጵያ መንግስት ባለስልጣናቱ እየተዘጋጁ ነው መልስ ለመስጠት ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ብለውኛል። በመሆኑ ከጸጥታ ጥበቃ ምክር ቤቱ ለኢትዮጵያ በኦፊሴል የተጻፈላት ደብዳቤ አለ። በዚህ ደብዳቤ መነሻነት እስካሁን ድረስ የተጻፈ ነገር የለም። ደብዳቤውን በግልጽ እንዳየኸው ለጸጥታው ምክር ቤት አባላት ነው ትራንስሚት የተደረገው መረጃው። እነሱም ሰርኩሌት አድርጉልን፣ ለጸጥታው ምክር ቤት አባላት ሰርኩሌት አድርጉልን ብለው ነው ያቀረቧቸው ለኢንፎርሜሽን ደረጃ መረጃው እንዲኖራቸው በሚል ነው የቀረበው። በግልጽ ከተጻፈው ኖት ላይ እንዳየው እና የጸጥታው ምክር ቤት ፕሬዚዳንት በኩልም የተላለፈው ሰርኩሌሽን ለኢንፎርሜሽን ነው ትራንስሚት ነው ያደረጉት እና እኔ በዛ ደረጃ ከጸጥታው ምክር ቤት ወደኛ እስካሁን በቀጥታ የቀረበ ደብዳቤ አላየውም። ሰለሞን፣ እንግዲህ ቅርብ ጊዜ ነው እንዳልኩ፣ ዓርብ ዕለት ነው ወደ ጸጥታው ምክር ቤት ሊቀመንበርም የቀረበው። ከዛ ወዲህ ደብዳቤው ይሄ ሰነዱ ፓብሊክ ሆኗል። እኛም ፓብሊክ ስለሆነ መረጃውን አግኝተነዋል። በቀጥታ በዛ ደረጃ የተጻፈና የደረሰን ደብዳቤ ግን የለም አሁን ባለ ሁኔታ ስለማ በማንኛውም ጉዳይ በጸጥታ ጥበቃ ምክር ቤቱ ፕሬዚደንት ሴን ዮርገንሰን እና በኢትዮጵያ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው መካከል የተደረገ ግንኙነት አለ? የስልክ ልውውጥ ሊሆን ይችላል፣ የኢሜይል ልውውጥ ሊሆን ይችላል። ማንኛውም አይነት የዚህ ጉዳይ የግብፅ ጉዳይ ብቻ ላይሆን ይችላል። የተደረገ ማንኛውም አይነት ዲፕሎማሲያዊ ወይም ኦፊሳዊ ግንኙነት አለ? ሰለሞን እንደዚህ አይነት ነገሮች ውስጥ ባንገባ ጥሩ ነው። እንግዲህ ያው ሁሉም የራሱን ስራ ይሰራል። ማን ምን አደረገ የሚለውን ብዙ ውስጥ ልንገባ አንችልም። እንደ አጠቃላይ እንደሚኖረ ግንኙነት አጠቃላይ ግንኙነት ይኖራል። እኛም ውጭ ጉዳይ መስሪያ ቤታችን አለ፣ በተመድ ቋሚ መልክተኛ ጽህፈት ቤት አምባሳደርም አለን። ስለዚህ ግንኙነቶቹ ይሄ ጉዳዩ ትልቅ ጉዳይ እንደመሆኑ አንጻር ቀን ተቀን የሆኑ ግንኙነቶቹ ይኖረናል ይህንን እንዲህ አይነት ግንኙነት አላቸው የላቸውም ወደ ሚለ ውስጥ ባልገባ ይሻለኛል እመርጣለሁ። ሰለሞን እሺ፣ አከብርሎታለሁ ምርጫውን። አቶ አምሳሉ አንድ ጥያቄ ላንሳ። የባለስልጣናቱ ወይም የቴክኒክ ሰራተኞቹ ዲፕሎማቶቹ ሊሆን ይችላሉ እየመከሩበት ነው በዚህ ጉዳይ ላይ ብለዋል እና ለዲፕሎማሲያዊ ግንኙነቶች እና ለዛሬ አለም አንድ ሳምንት በጣም ብዙ ጊዜ ነው። መቼ ነው ከመልስ ጋር ይመጣል ብለው ያ ቡድን ያስቡት ወይም ያ መልስ የኢትዮጵያ መልስ መቼ ዝግጁ ይሆናል ብለው ያስባል? በቅርቡ ዝግጁ ይሆናል። ሰለሞን በቅርቡ ዝግጁ ይሆናል። ያው ሰነዱ የተዘጋጀ ነው፣ እየተያየ ነው። መታየት በሚገባው ደረጃ ሁሉ ይታያል። ስለዚህ በቅርቡ አስፈላጊው ምላሽ ይሰጣል። አቶ ሰለሞን፣ አቶ አምሳሉ ትእዛዙ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ለሰጡኝ ጊዜ፣ ለማብራሪያው፣ በአድማጮቻችን በተመልካቾቻችን በመላ የቪኦኤ የአሜሪካ ድምፅ ቤተሰቦችስም እጅግ አድርጌ አመሰግናለሁ። ራስን ከኮሮና ቫይረስ ይጠብቁ፣ ሌሎችን የሚጠብቁ እግዚር ይስጥልኝ። ደህና አመሰግናለሁ። አቶ ሰለሞን አንድ ማስተካከያ ግን ዋና ቃል አቀባይ አይደሉም። አምሳሉ ተጠባባቂ ቃል አቀባይ ናቸው። በዚሁ እንዲስተካከል ቢደረግ ጥሩ ነው። ምናልባት የተወያየነውን እንደው ለመጠቅለል፣ በተወሰነ በነጥቦች ለመጠቅለል ያህል አንደኛ ቅድም አንተም እንዳልከው ጉዳዩ ለተባበሩት ጸጥታው ምክር ቤት የቀረበበት ሁኔታ አለ። ኢትዮጵያ ሰነዱን ደርሷት በአግባቡ እያየችው እየተመለከተችው ነው ያለው። ለቀረበው ጥያቄ ምላሽ ትሰጥበታለች። በኢትዮጵያ እምነት ግን እንደዚህ አይነት ነገሮች በጸጥታው ምክር ቤትም ሆነ በሌላ አካል ሊፈቱ የሚችሉ አይደሉም የሚል እምነት ነው ያለን። ችግሩ ሊፈታ የሚችለው በሶስቱ ሀገሮች በሚደረግ ቀጥተኛ ውይይት ነው የሚል እምነት ነው ያለን። እስካሁን ድረስም አበረታች ውይይቶች ተገኝተዋል። ኢትዮጵያም በነበሩ ውይይቶች ኢኒሽቲቭን ከመውሰድ ጀምሮ ጉልህ ሚና የተጫወተችበት ሁኔታ ነው ያለው። የኢትዮጵያ አቋም ግልጽና ግልጽ ነው። በሶስቱ አገሮች በሚደረግ ግልጽና ቀጥታ ውይይት ብቻ ነው መፍትሄ ሊያገኝ የሚችል የሚል አቋም ነው ያለው እና ይህንን የሚመለከተውም አካል ግንዛቤ ውስጥ ቢገባ ጥሩ ነው የሚል እምነት ስላለ ነው። አቶ ሰለማን አቶ አምሳሉ ትዕዛዙ ኢትዮጵያ የውጭ ጉዳይ ሚኒስቴር ተጠባባቂ ቃል አቀባይ። እንግዲህ ለልጅ ይታየዋል አይደለም በዛ ይጠቅሎት ይሆናል። ዋናነቱም በጣም አድርጌ አመሰግናለሁኝ ለሰጡ ጊዜ ለማብራሪያው ሁሉ። እግዚአብሔር ይስጥልኝ እግዚአብሔር ይስጥልኝ። አቶ ሰለሞን፣ እኔም ከልብ አመሰግናለሁ። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ አምሳሉ ትእዛዙና ያነጋገራቸውን ሰለሞን አባተን እናመሰግናለን። አድማጮች እናንተም እያዳመጣችሁ ስለሆነ እናመሰግናችኋለን። አስተያየት ወይም ጥያቄ ካሏችሁ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ላይ ላኩልን። ከአሜሪካ ድምጽ የሚተላለፈውን የእሁድ ግንቦት 2 2012 ምሽት ፕሮግራማችንን ነው እያዳመጣችሁ ያላችሁት። እናቶች ቀን ነው። እናትራራዋ እናትራራዋ ፈሰሰች እንደ ውሃ እንደ አባይ ጅረት እናት And not <Sýst> <Sýst>

ዩናይትድ ስቴትስ ዌስት ቨርጂኒያ ውስጥ ይኖሩ የነበሩ አና ሪቭስ ጃርቪስ የተባሉ የአስራ ሁለት ልጆች እናት የጀመሩት አነስተኛ ስብስብ ወደ እናቶች ቀን መቀየሩን በመዝገብ ላይ የሰፈረው ታሪክ ያስረዳል። በየዓመቱ ግንቦት ወር በገባ በሁለተኛው እሁድ የሚከበረውን የእናቶች ቀን አና ጃርቪስ እንደ ኤሮፓውያን አቆጣጠር በ1850 የታመሙ እናቶችንና ልጆቻቸውን ለማገዝ የመሰረቱት የሴቶች ህብረት ነው። በወቅቱ በነበረው የእርስ በርስ ጦርነት በተስፋፋው ገዳይ በሽታ ምክንያት ብዙ ልጆቻቸውን እንዳጡ የሚነገርላቸው አና ከልጆቻቸው መካከል ሶስቱን ያጡት በግንቦት ወር እንደነበረም ተጽፏል። የሴቶቹ ስብስብም በጦርነቱና ከጦርነቱ በኋላ ለተጎዱ ወታደሮች ወደ ማስታምም ተቀየረ። አና ጃርቪስ ጦርነቱ ካበቃ በኋላ ስብስቡን አልበተኑም። ይበልጥ ተስፋፍቶ ወደ እናቶችና የጓደኝነት ቀን ተቀይሮ በየአመቱ መከበሩ እንዲቀጥል አደረጉት። በ95 ዓ ም አና ከዚህ ዓለም በሞት ተለዩ። ነገር ግን ልጃቸው አና ጃርቤስ እናቷ የጀመሩትን ሴቶችን የማወደስ ሀሳብ ብሔራዊ ባህል ሆኖ በየአመቱ እንዲከበር ለማድረግ የድጋፍ ፊርማ ማሰባሰብ ያዘች። ከዚያም ለኮንግረሱ ላከች። ኮንግረሱም ውድቅ አደረገው። በአና ዙሪያ የነበሩና ሀሳቡን የሚደግፉ ግን እናቶችን እያወደሱ ለእናቶች ክብር እየሰጡ ማክበራቸውን ቀጠሉ። ግንቦት 8914 ዓ.ም በጊዜው የአሜሪካ ፕሬዚዳንት የነበሩት ውድሮ ዊልሰን ዛሬ በመላው ዓለም የሚከበረው የእናቶች ቀን ብሔራዊ በዓል ሆኖ በዩናይትድ ስቴትስ እንዲከበር አጸደቁት። ከዚያ ወዲህ የተለያዩ አገሮች እየተቀባበሉ ብሔራዊ በዓላቸው አደረጉት። እናትም ወደር ለማይገኝለት ፍቅሯ በየዓመቱ በዛሬው ቀን ስሟ ከፍ ብሎ ሲጠራ ይውላል። ዓለም አቀፉ የኮሮና ቫይረስ ወረርሽኝ በሰው ልጆች ላይ ባስከተለው ሁለንተናዊ ቀውስ ምክንያት ብዙ እናቶች በየቤታቸው ሆነው የዛሬውን የእናቶች ቀን እያከበሩት ይገኛሉ። የታመሙ እናቶችን በማገዝ ሀሳብ ለተጀመረው የእናቶች ቀን በኮሮና ቫይረስ ተይዘው የዳኑ ሶስት እናቶችን ጋብዘን አነጋግረናቸዋል። ከእነዚህ እናቶች መካከል አንዷ ወይዘሮ መርከብ ደምሴ ከባዱን ጊዜ ያለፍኩት ከባለቤቴ ጋር ነው እና እርሱን ይዤ ልሳተፍ በማለታቸው ከነ ባለቤታቸው መስመር ላይ ይገኛሉ። እነዚህ ሶስቱም እናቶች የሚገኙት በሳውዝ ዳኮታ ሲፎልስ ከተማ ነው። በቅርቡ በዛ የሚገኘው ስሚትፊልድ በተሰኘ የአሳማ ሥጋ ማቀነባበሪያ ውስጥ በጣም በርካታ ሰዎች በኮሮና ቫይረስ መያዛቸውን መዘገባችን ይታወሳል። ከነዛ ውስጥም ብዙ ኢትዮጵያውያን ይገኙበታል። ሁለቱ እናቶች በዛ ማቀነባበሪያ ውስጥ ሲሰሩ በኮሮና ቫይረስ የተያዙ ሲሆን አንዷ ደግሞ ባለቤታቸው እዛ ስለሚሰሩ ከባለቤታቸው ወደ እርሳቸው ተላልፏል። አሁን ሶስቱም በጥሩ ሁኔታ በማገገም ላይ ይገኛሉ። ራሳቸውን ከሚያስተዋውቁበት ውይይታችንን እንጀምራለን። አመሰግናለሁ ሲሆን እኔ መርከብ ደምሴ ይባላለሁኝ። አመሰግናለሁ ሲሆን ስሜ መንገሻ አለኝ ይባላል። መርከብ ባለቤት ነኝ። እሺ፣ በጣም አመሰግናለሁኝ። ወይዘሮ መድኃኒት መድኃኒት ተክሎ ይባላለሁኝ። ተብሎ ወንጌል፣ አንቺ እንኳን ከዚህ ቀደም በፕሮግራማችን ላይ ቀርበሻል፣ በድጋሚ ነው የጋበዝንሽ። እስቲ አንቺም ደግሞ አስተዋውቂን። ተብሎ ወንጌል እባላለሁኝ። በስትሚያው በዚህ በሽታ ምክንያት ተንቃ ለመጠየቆችን አድርጌያለሁ። ከአንቺ ጋራ ሽንም ብቻሽን ነው ያሳደግሻት የ17 ዓመት ልጅ ናት እና የልጅሽ ሁኔታ በጣም እንደሚያስጨንቅሽ ነግረሽ ነበርና አሁን ልጅሽ በምን ሁኔታ ላይ ላ ያለችው? እንግዲህ ከባድ ጊዜ ነበረ። ያው እኔ በታመምኩበት ጊዜ እሷ ነበረች የምትንከባከበው የነበረ። እንግዲህ በአጋጣሚ ሆኖ ደግሞ እሷ ይሄን ሰሞን አሟት ነበርና ተመርምራ ነበረ ሰኞ ዕለት፣ ያው ዛሬ ውጤቷ እንግዲህ ፖዘቲቭ ነው ብለውኛል። እንደ እናት ትንሽ ከባድ ነው። ሞሽናልም የሚያደርጋል ሞሽ ያለ የምትጠነቀቂው የምትፈሪው የምታስበው የነበረ ለልጅሽ ነው። አሁን ደግሞ ልጅሽ ደግሞ በዚህ ቫይረስ ፖዚቲቭ ሆናለች ስትባይ ደግሞ ለእኔ ባረገው ትያለሽ። እንዴት እንደያዛትም አላውቅም። ምክንያቱም ችልጅ ከኔ ጋር ነው ያለችው። አትወጣም፣ አትገባም። እኔ የአስራ አራት ቀን ጊዜ ጨርሸን የወጣሁት የማስተላለፍ አቅምሽ ደክሟል። ስለዚህ ከልጅሽ ጋር መገናኘት ትችያለሽ ተብዬ ነው የወጣሁት። ግን በምን አጋጣሚ እንደሆነ እሷ ደግሞ አሁን ፖዚቲቭ ናት። እንግዲህ የልጅን ነገር መቼም ወላድ ነው የሚያውቀው እና ከባድ ነው። እንዴት ብዬ እንደምገልጸው ስሜቴን አላውቅም። አስራ ሰባት ዓመቷ ነው፣ ሀናን ትባላለች ልጅሽ እና ታሪካችሁን ባካፈላችሁን ጊዜ በጣም ጠንካራ የሆነች ከእሷ ይልቅ የእናቷ ሁኔታ ያሳስባት እንደነበረ ገልጻልን ነበር። እና እንደው ልጅም ስለሆነች ምልክቶቹ ብቻ ናቸው ያሉት። አሁን ላይ ትንሽ የከበዳት ይመስላል። በጣም ይሄ የሰውነት ሕመሙና ራስ መቆጣጠር አልቻልኩም ነው ያለችው። ትናንትና የሚገርበው ሙሉ ቀን በቃ መተኛትም አልቻለችም፣ ሮብለት ምግብም ብዙም አትወስድም የነበረ ዛሬ ነው። አሁን ላይ ትንሽ እረፍት አድርጋ ትንሽ ምግብም የሞከረች እንጂ እግዚአብሔር ይመስገን፣ ያው ለክፉ የሚሰጥ ባይሆንም ከነበረችው ዛሬ ላይ ራስ ምታቱን አልቻልኩትም፣ ሰውነቴን ይደክመኛል፣ ያመኛል ነው ምትለኝ። የሌሎቹን ደግሞ አስተያየት እንስማና ተመልሰን ወደ እሷው እንመጣለን። እና ወይዘሮ መድሃኒት እስቲ ወደ እርሶ ልምጣን። ስንት ልጆች አሉት? ያው እኔ ሶስት ልጆች አሉኝ። እንዷ የሀያ ሁለት ነች፣ ወንዱ ደግሞ የአስራ አራት አመት ነው። እንደገና ሌላ ደግሞ የአምስት አመት ልጅ አለኝ። ያው መጀመሪያ ባሌ ነው የታመመው። እኔ ሞሬል አልሰራም ያው ቤት ውስጥ ነው የምቀመጠው እና እሱ ነው መጀመሪያ ቫይረሱ ነው የተጠቃው። ለእሱ ነው እኔ ዋናው እሱ ተያዝክ ተብሎ ሲነገረው ሮብለት በቃ የደነገጥኩት ለእሱ ነው። እኔ መጀመሪያን ያልተያዝኩም ነበርና በቃ ያለ እሱ ሞቶ በቃ አይምሮዬ እሱ ሞቶ ብቻዬን ልጅ ማሳደጉ እና በጣም በቃ አይምሮዬ እሱ ፊት ያለ ማሳየት ብቻዬን በቃ ማልቀስ ነበር። ስራ እነዚህ ልጆች እንዴት አድርጌ ነው ማሳድገው? እንደገና እሱ እዚህ በቀርቶ ቢበቃ ያ ነው አይምሮዬ ሲጨንቀው የነበረው። ከዛ እሱ ሮብለት ተነገረው፣ እኔ ደግሞ ሮቦዲያውን ሄድኩኝና ቼክአፕ ተደረግኩኝ። አርብ ዕለት አለብሽ ተባልኩኝ። እኔ አይቱም አንድ ክፍል፣ እኔም አንድ ክፍል ተቀመጥን። ያው ልጃችን ስላለች እሷ በቃ ቤቱን መቆጣጠር ያዘች እና በቃ ሁለታችንም ሞተን አሁን እነዚህ ልጆች እንዴት ነው የሚሆኑት ብዬ በጣም አይምሮዬ በቃ ለልጆቼ ነበር ስጨነቅ የነበረው። አሁን ተሽሏችኋል፣ ሁለታችሁም አገግማችኋል። እና በምንድን ነው ወደ ማገገም የመጣችሁት ያረጋችሁት? የወሰዳችሁት መድኃኒት አለ? እግዚአብሔር ይመስገን እኔ ነኝ ትንሽ በሽታው ልቤን ይደክመኛል፣ ትኩሳት አለው፣ ብርድ ብርድ ይለኛል። ባለቤቴ ግን እግዚአብሔር ጥንካሬው ሰጥቶት፣ እንደውም የእሱ መጠንክር እኔን አበረታኝ። በቃ እሱ ሮብለቱ እንደተያዘ አትደንግጪ፣ ለልጆቹም ደግሞ ቀጥቼ እነግራቸዋለሁ። አትደንግጪ እኔ እኔ አላስቻለኝ እና ለልጆቹ እንደ አምስቴር ወርጄ በሉን አባታችሁ እንደዚህ ተይዟል፣ ስለዚህ አትደንግጡ ስላቸው እንዲህ ይሄ እኮ ባለም የመጣ ነው፣ እናንተ ክላሳችሁን ያዙ፣ ቁጭ በሉ፣ እኔ ልጆች ያለ ስላለው ችግር የለውም ማለችኝ። ከዛ በቃ እሱም ደግሞ በወቅቱ ህማማት ነበረ፣ ያንን ህማማት ነበረ። በቃ እየሰገደ እዛው እንደውም እግዚአብሔር ይሄንን ያመጣው ለበጎ ነው፣ ስለዚህ እዚሁ ህማማቴን ሰግዳለሁ ብሎ ሮብ ዕለት ይሄ ቫይረሱ ተያዘ፣ ዓርብ ዕለት አከፈለ። እዛው ብርታቱን የእሱን ሳይ እኔ በቃ እንደ እሱ እንደዚህ በሃይማኖት እግዚአብሔር አገኝ ካለ እኔ እንዴት ብዬ በቃ ብርታቱን ሰጠኝ። ከዛ በቃ ትኩስ መደርሻውን እያፈላን ምን እያል ልጅቷም እያም አይለን ታቀርባለች። እግዚአብሔር ይመስገን ያው ከህመም ሁለታቸው ወይዘሮ መርከብ እስቲ ወደ እርሶ ልምጣ። እርሶም የሁለት ልጆች እናት ኖት፣ ቫይረሱ ተይዘው ነበር በኮሮና ቫይረስ እና መጀመሪያ ወደ አይምሮ የመጣው ምንድን ነው? በቫይረሱ መያዞት ሲነገሩት። አመሰግናለሁኝ። መጀመሪያ ውጤቱ ፖዘቲቭ ነው ሲባል ማለት ነው ያው ልጆችም እንደኔ ፖዘቲቭ ይሆናሉ የሚል ጥርጣሬ ነበረኝ እና ባለቤትስ፣ እንዴት ያደርጋቸዋል? በተለይ ትንሹ ገና ዘጠኝ ወር ነበረው ጥምር ነው ውጡት ነው የሚጠባ ፎርሙላ ምናምን አይወድም። አብረን ነው የምንተኘው። እኔ ችለዋለሁኝ ወይ ግን እሱን ምንድን ነው የማደርገው እያልኩ በጣም ነበረ የሚጨነቀው የማስበው ማለት ነው። ከዛ ሂደው እነሱ ባለቤቴም ሁሉም ቤተሰብ ሂዶ ቼክ አደረገ። ቼክ ካደረገ በኋላ እነሱ ኔጌቲቭ ናቸው ተባለ ማለት ነው። ከዚያ በኋላ በቃ እግዚአብሔርን እያመሰገንኩኝ ነው ቁጭ ያልኩኝ ማለት ነው። እንደ ሰማዊ ዳውንስቴር ነው ሄድኩኝ። አንድ ክላስ ነበረ ዳውንስቴር መጀመሪያ ይኖርብኛል ብዬ አላሰብኩም ነበር። ምልክቱ ምናምን አልነበረም እኔ ላይ ማለት ነው። ሰብ እንዳይ ነበረ ያሰሩን የነበረ የድካም ስሜት ነበረኝ። እስኪ ቢያንስ አምስት ቀን እናርፋለን እና ሊሄድና ቼክ ላድርግ ብዬ ነው ዝም ብዬ ነው የሄድኩት ማለት ነው። ከዚያ በሚሄድበት ጊዜ ያው ፖዘቲቭ ነች ተባልኩኝ። እንደሰማዊ ነው ወደ ታች የወረድኩኝ። ምንም አይነት ጥንቃቄ አላደረግኩም ነበር። ከልጄ ጋር ከባለቤቴ ጋር አንድ አልጋ ላይ ነበረ እንጠቀም የነበረ እና በቃ እነሱ ፖዘቲቭ ይሆናሉ የሚለው በጣም ነበረ ያስጨንቀኝ የነበረ። ግን ቶሎ ሄዱና እነሱ ተመርምረው ያው ኔጌቲቭ እንደሆኑ እንትን ሲሉ እኔ ራሴን አረጋግቼ ጸሎት እያደረግኩ ምናምን እግዚአብሔርን እያመሰገንኩ መቀመጥ ነው ሁለት ሳምንቴ እስከሚሞላ ድረስ። ልጆቿ ማን ተንከባከበ? ባለቤቴ በጣም ጎበዝ ነው ልጆቹን ሲንከባከብ ማለት ነው። አቶ መንገሻ መስመር ላይ አሉ። እርስዎን እንግዲህ የጋበዝኖት ወይዘሮ መርከብ በታመሙ ጊዜ ሁለት ልጆች የዘጠኝ ወር ልጅ ጨምሮ እርስዎ ይንከባከቡ ነበር እና ባለቤቱ ታመው እንደገና ልጆች ፊት ለፊቶ እርስዎ የመንከባከብ ኃላፊነት ሲመጣ ከባድ እንደሚሆን መገመት አያስቸግርም። እንዴት አለፉት ያንን ጊዜ? በጣም አስቸጋሪ ነበረ የነበረው ሁኔታ ሴቱን የእሷን ካወቅኩኝ በኋላ በጣም በጣም በጣም መጀመሪያ ወደ ህሊና የመጣው የልጆች ነገር ነበርና አንደኛ ህመሙ እንደዚህ የተያዙ ሰዎች በጣም ሚዲያ ላይ በጣም አስቀያሚ እንደነበረ ሰቅጣጭ እንደነበረ ስንሰማ ስለነበረ፣ በቃ ሁለታችንም አንደኛ ነው መተላለፊያ መንገዶች ብዙ ነገር ስለሆኑ መኪና እንድንጠቀማለን ቤት ላይ መኝታ ብዙ ነገር ማለት ነው እና እኛም እንደዚሁ ተጋላጭ እንሆናለን ብዬ በጣም ፈርቼ ነበረ። መጨረሻ ላይ ግን እሷ የእሷ ውጤት ከታወቀ በኋላ ሄደን ልጆቼን ይዤ ቼክ አደረግን። የእኛ እግዚአብሔር ይመስገን ውጤቱ ንጋቲቭ ሆነ ማለት ነው። ስለዚህ ልጆቹን የመንከባከብ ኃላፊነት እርስዎ ላይ ወደቀ። ሙሉ በሙሉ እኔ ጋር ነበረ የነበረው በጣም ከባድ ነበረ። ባለቤትን ዳውንስቴር አስቀምጦ ያሁን በኮቪድ ናይንቲን የተያዘን ሰው ፕላስ ደግሞ እነዚህ ህጻናቶችን እኔ ጋር ሲወድቁ በጣም ሀሳቡ በጣም ዘሊቅ ነበረ። ከባድ ነበረ የነበረው ፊሊንግ። በጣም በጣም በጣም አዝኛለሁ። በቃ ያኔ እናት መቼም ብዙ ቀዳዳ ነው የምትሞላው፣ እና አልተቸገሩም የእውነቱን ለመናገር ሲሆን የቤት ስራ አሁን የኩችን ስራ ብዙም እኔ አልሞክርም ነበር እና ያ ሁሉ በጣም ፈተና ነበር ለእኔ ግን ለጓደኞቻችን ከተናገርን በኋላ በጣም ብዙ ሰዎች ምግብ እያመጡ ያስቀምጡልን ነበረ በር ላይ። ያንን ያንን እናደርግ ነበረ እንጂ ልጆችን ቴክ ኬር ማድረጉ በጣም ከባድ ነበር። ልጁ ፎርሙላ ጠጥሰው አያውቅም። ያንን ለማልመድ በጣም አስቸጋሪ ነበረ ሁኔታው። ወደ ሰብለ ወንጌል ልምጣና፣ ሰብለ ወንጌል የአንቺ ተደራራቢ ነው። አንቺ ታመሽ ስትነሺ፣ ደግሞ አሁን ልጅሽ ታማለች። ብቻሽን ሆነሽ ልጅም አሳድገሽ ከዚህ በፊት ታሪክሽንም ነግረሽናል። ከዛ ሁሉ አልፈሽ አሁን ደግሞ እንደገና ልጅሽ ስትታመም ስራም አትሄጅም፣ ስራ አሰሪም እና ምን እንዶ ይመስላል። ክብደቱ ሁኔታውን እንደው በቃል ለመግለጽ ትንሽ ይከብዳል። ሁኔታውም ስለሚያደርግ መልቀስ አልፈልግም፣ ሰውን መረቤት ስለማልፈልግም ትንሽ ከባድ ነው። ምንም ልጅሽ ቤት ናት። አንቺ ባመጣሽው ነገር ነው እዚህ ጋር ልጅሽም እንድትታመም የሆነችው ገርቼ ገብቼ ልጄን አስተምራለው ኖራለው ብለሽ ሄደሽ ሰርቼ እመጣለሁ ስትይ ሌላ በሽታ ይዘሽ ትመጫለሽ። እና ከዚህም የከፋ ነገር ደግሞ ቢኖር ምንድን ነው ማረገው? እኔ ከዚህ ወጥቻለሁ። አሁን አንቺ ደህና ነሽ መውጣት ትችያለሽ ተብዬ፣ እንደውም ወደ ስራ መመለስ ሁሉ አለብሽ ተብዬ ነበር። እና እንደገና በልጅሽ ላይ ሲመጣ ደግሞ እንዴት እንደሚገለጽ ስሜቱ አላቅም። እኔ ላይ ቢሆን ያልኩኝ አሁንም ድጋሚ እኔ ላይ ቢሆን እሷ ባትሆን፣ እሷን ባያማት እንዴት ነው ይህን ነገር በቃ እሷ ላይ ጠንክሬ ለመታየት ነው ሁሉ ጊዜ ታሪፊ ዋና አንደኛ ልጅም ስለሆንሽ የመከላከል አቅምሽም ጥሩ ስለሆነ ልጅም ላይ ብዙ ስለማይበረታ ገና ትሆኛለሽ፣ ግን እንደ እናት ግን ያንም እያወቅሽ ገና አትመስልሽም፣ አስቸጋሪ ነው። ለመራቅም ደግሞ ይከብልሻል። ልጅሽ ላይ ትፈልጊያለሽ፣ ሳታለሽ ወይ እንዴት ነው ብለሽ አቅፈሽም ማስተኛትም ትፈልጊያለሽ፣ መንካትም ትፈልጊያለሽ። አንድ ማረግ ደግሞ ከባድ ነው። ተለያይተች ደግሞ እንደገና ሌላ ደግሞ አስራ አራት ቀን እንግዲህ ደግሞ ከፊት ምክንያቱም እሷ እንደገና የሶሌት መሆን አለባት ስላሉ እሷ እንደገና ወደ መኝታ ቤት ሆናለች ማለት ነው። እንደና ስታስቢው ልጅሽን አተኮሰ ወይ ምንም አመመ ብለሽ እየዳበሽ እናት የሚሰጠው ነገር አለ አቅፈሽም አይዞ እንዲ ነው እንዲ ነው ስቲም እኮ ልጅ ገና ይሆናል ያን ማድረግ አትችይም። እንግዲህ ማስካረች ግላባርገሽ ተጠንቅቀሽ፣ የገዛ ልጅሽን እየነካሽ ምንሽን ነው የቱ ጋ ነው ያመመሽ ምን ላርግልሽ ማለት እንኳን አትችይም። እና ልጅም ስለሆነች ደግሞ አስገድደሽ ካልሆነ እንደ አዋቂ ይሄን ውሰጂ ይሄ ጥሩ ነው ይሄ ጥሩ ነው ብትይ ደግሞ ማስገደድ አለብኝ አስፈላጊውን ነገር ለመውሰድ እንድትጠጣ ፈሳሽ ነገር ትኩስ ነገርም ያስገደድሽ ነው። እና ለራሴ ቢሆን ድጋሚ አኔን ቢያመኝ እኔ እኔ ናእጋ ቢሆን እች ነው አለው እንደናት ለልጅ ሲሆን ትንሽ ነባር ወይዘሮ መድኃኒት እርሶ ሀያ ሁለት አመት ልጅ አለኝ ብለዋል። አሁን ልጆት ደናናት እርሶም ደናኖት ቤተሰቦም አሁን ደህና ነው እና እንደው የሰብሎ ወንጌልን ታሪክ ሲሰሙ ምን ምን ተሰማውት? በጣም የእሷ ደግሞ በጣም አይምሮ ላይ አይምሮ የሚነካ ነው። ለምን ብቻዋን ነው የምታሳድገው፣ አጠገቧ የሚረዳት አጋር የላትም። የእሷ በጣም አይምሮን ነው የሚነካው። መጀመሪያ ማይቸው ነበረ። አሁን ደግሞ በጅቷ ይከብዳል። ሲታመመ እናት ብትታመም ገባይ ትችዋለሽ ደግሞ ብቻ እናሳድገሽ በጣም ይከብዳል፣ እንዲህ ሲታመምብሽ ነገሩ እግዚአብሔር ይመርላታል። እሱን ከተማመኑ እግዚአብሔር ጥሎ አይጥልም። እናንተ ቤተሰብ አሁን ደህና ናችሁ፣ እንግዲህ አገግማችኋል። ከኮሮና ቫይረስ እና ማገገምም አንድ ተስፋ ነው እንዳልኩት ዛሬ የእናቶች ቀን ነው እና እንደ እናቶች ቀን ልጆቹ በዚህ ተስፋ ውስጥ ያሳዩት ነገር አለ፣ ያሉት ነገር አለ። አው እግዚአብሔር ይመስገን። ያው እኛ እንደተያዘን እንደገና በቃ ልጆቹ መመርመር አለባቸው ብለን ልጆቹ ያው ሄደው ተመረመሩ። እግዚአብሔር ይመስገን ያው ልጆቹ አልተገኘባቸውም። እኔ ዋናው ልጆቹ ጻኑ አብዛኛው የአምስት አመት ስላለ ከኔ ጋር ነው የሚተኛው በቃ እና በጣም ነበር ለሱ ነበር። እንደውም ሳየው እንዲህ ወደ ሽንት ቤት ሳልፎ የኮሽን አንድ እንደ ድንገት የሆነ ነገር እንዲትን ለፊት ሳይ በቃ ልጁ እማዬ እንዳትጠጊ እንዳትጠጊ እዛ አቁሚ ይለኛል። በቃ የፍራቻው እህትዬው እንዳትጠጋቸው ስላለችው በቃ እንደዛ ሲለኝ በቃ ምሮዬ በቃ እንዴት ነው አሁን ይሄንን ሊጥዬ አብዛኛው በቃ ምንም የማያውቅ ኔት በቃ አይምሮሽ እንትን ይላል ገባሽ ግን እግዚአብሔር ይመስገን ትልልቆቹ እግዚአብሔር አበርትቷቸው ይሄ ምንም ማለት አይደለም ራስን መጠበቅ ነው ስለዚህ አይዟችሁ እንደውም እነሱ እንትን ሆኑ ከኛ ማለት ነው አበረታቱ በጣም ይከብድሻል ይሄ ቫይረስ ለምን በአለምን ስናየው የሚገል ነው ያ ነው አይምሮሽ ላይ የሚመጣው በቃ ልሞት ይሆን ነው የምትይው። ግን እግዚአብሔር እሱ አሳልፎልናል። ክብር ምስጋና ለሱ ይሁን። ወደ እነ ወይዘሮ መርከብ ከመምጣቴ በፊት ሰብለ ወንጌል አሁን ይሄ ወይዘሮ መድኒት ታሪክ ተስፋን አላጨረብሽም። አሁን እነሱ ቤታቸው ውስጥ ድነዋል። እንግዲህ ባልም ሚስትም ተይዘው ልክ እንደ አንቺ ቤት ልጆቻቸውን ሳያዩን የቆዩትና ተስፋን አልሰጠሽም? ተስፋ ይሆናል። እግዚአብሔር ይመስገን። እንደዚህ አይነት ታሪክ ስትሰሚ እግዚአብሔር ምንም ካመንሽ ደግሞ እግዚአብሔር መልካም ነው። ያንንም ጊዜ አሳልፏል። አሁንም ደግሞ ያው ፈተና ቢኖርም ያን ፈተና ደግሞ ማለፍ ደግሞ ይኖራል እና ፋ ይታየኛል። ደግሞ ልጅም ስለሆነች ያን ያህል የከፋ ነገር ትሆናለች ወይም ያገኛታል ብዬ አላስብም። ግን ያው እንደ እናት የምታስቢው ነገር አለ፣ የሚሰማሽ ነገር አለ እንጂ ደና ትሆናለች ተስፋ አደርጋለሁኝ። እግዚአብሔር ደግሞ ይሄ ይሄቀት ደግሞ አልፎ ደግሞ እንደገና ደግሞ ተገናኝተን ደግሞ እናመሰግናለን። እንደገና ወይዘሮ መርከብ እስቲ ወደ አንቺ ልምጣ። እንግዲህ የሁለት ሰዎችን የሁለት እናቶችን ታሪክ አብረን ሰማን። ና እንዳልኩት አንቺም የሁለት ልጆች እናት ነሽ። ያሳለፍሽው ጊዜ ቀላል አይደለም ከልጆችሽ ተለይተሽ አሁን የሰማሻቸው ታሪኮች የሰብለ ወንጌልም ወይዘሮ መድኃኒትም ታሪክ ምን ስሜት አሳደረብሽ? እንደ እናት በጣም ከባድ ነው። ያው እዚህ እግዚአብሔር ይመስገን ፖሊስ ላይ ትንሽ ቀለል ይላል። እንደዚህ በሚዲያ እንደምንሰማው አይደለም። እግዚአብሔር ምረቱ የበዛ ነው እዚህ ሀገር ላይ ማለት ነው። እኔ ግን እንደ ተሞክሮም የረዳኝ ነገር የሚመስለኝ ማለት ነው ብዙ አልተጨናነኩኝም። ያንን ያደረግኩበት አንደኛ ቶሎ ሄደው ተመረመሩ፣ ባለቤቴና ልጆች የእነሱን ውጤት ሰማሁኝ። ሁለተኛ ነገር ደግሞ የሚጠቅመኝን አሁን ይሄ ሚዲያ ላይ የሚጠቅመኝን ነገር ብቻ ሰማና ከዛ ውጭ ወደ እንትን ሄድኩት መንፈሳዊ ነገሮች ማለት ነው። ካሴቶችን በየጊዜው የሚለቋሉ እነሱን በደንብ መከታተል ጀመርኩኝ። ጸሎት ማድረግ ጀመርኩ ማለት ነው። ብቻ ጭንቀትን ማስወገድ ነው ትልቁ ነገር ማለት ነው። አሁን ተሽሎሻል። አንቺ ወተሻል። ከዛና አቶ መንገሻ ዛሬም እንዳልኩት የእናቶች ቀን ነው እና በዛ ወቅት በጣም አስጨናቂ ጊዜ አሳልፈዋል እና ለባለቤቱ የሚሉት ነገር አለ። ባለቤቴ እንደዚህ ተርፋሳያት ያልታሰበ ነገር ስለነበረ በጣም በጣም ደስተኛው አሁኝ ያለው ደስተው እንደዚህ በቀላል በወርድ የሚነገር አይደለም። ምክንያቱም ሀሳቤ ሌላ ስለነበረ በጣም ደስተኛ ነኝ ሲሆን ዘሮ መድሃኒት በኮሮና ቫይረስ ተይዘው ቤተሰቦቻቸውን በዚህ በኩል ኑሯቸውን በዚህ በኩል የሚሉ እናቶች አሉና ምን መልእክት ያስተላልፋሉ ለእርሱም ለነዛም እናቶች እኔ ልናቶች የማስተላልፈው እግዚአብሔር ከዚህ በሽታ ይሰውራቸው እግዚአብሔር ይጠብቃቸው እግዚአብሔር ለዚህ ቀን ስላደረሰም ክብር ምስጋና ለሱ ይሁን። ወይዘሮ መርከብ እሺ፣ እኔ መልእክቴ ማለት ነው እኛ የምንችለውን ሁሉ አድርገናል። የምንችለውን ሁሉ ማድረግ ነው። ከዛ ውጭ ያለውን ደግሞ ለእግዚአብሔር መስጠት ነው። እግዚአብሔር ሁሉንም ነገር አስተካክሎ እንደ በፊቱ እንደሚያደርገን ተስፋ ማድረግ ነው። በእግዚአብሔር ማለት ነው። ለእናቶች ቀን እናቶችን እንግዲህ ሁሉንም እንኳን አድረሳችው መልካም በዓል እላለሁ። ሰብለ ወንጌል አንቺስ? እንግዲህ ለሁሉም እናቶች፣ ለኢትዮጵያውያን፣ ሀገር ውስጥም በውጭም ላሉ እናቶች እንኳን መልክ የእናቶች ቀን እላለሁኝ። እግዚአብሔር ከዚህ ክፉ በሽታ ደግሞ ተጠብቀና ይሄ ቀን ደግሞ አልፎ ቤተክርስቲያን ተገናኝተን እግዚአብሔርን የምናመሰግንበት ጊዜ እንዲመጣ ሁላችንም በጸሎት እንተሳሰብ። በጣም አመሰግናለሁ ሁላችሁንም። እግዚአብሔር ስጥልኝ፣ ሁላችሁም ተሽሏችኋል። ደግሞ ከዚህ በበለጠ ሁላችሁም ጤንነታችሁ ተጠብቆ ቤተሰቦቻችሁ ጋር በደንብ በነፃነት የምትገናኝበት ጊዜ አድርግላችሁ። በጣም አመሰግናለሁ። አሜን። እግዚአብሔር ያክብረን። ዘሀይ የማለዳ ብርሃኔ እኛም እንግዶቻችንን በድጋሚ እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ስስት አበላቸውና በሌሎች ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማንን አብራችሁን ስለቆያችሁ እናመሰግናለን። ሰላም በደና

Se dul, haw gallo suma padu, ave tant ti da sta faca sta mamma, iro ma I should <laughs> የሕይወቴ መፍቻ ቁልፉ ማችነሽ ምለምነው። Fashion, yeah, I'm just a